ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስና ጂኦስፓሻል ኢንስቲትዩትና በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋር ሰላም የሀገር ልጆች እንደምን ሰንብታችኋል? ሳምንታዊ መሰናዷችን ከምድር እስከ እነሆ ሳምንቱን ጠብቆ ከእናንተ ጋር ቆይታ ያደርጋል። እስከ ፍጻሜ አብራችሁን ቆይታ እንድታደርጉ እንጋብዛችኋለን። ባሳለፍነው ሳምንት በፕላኔታዊ አካባቢ አየር ውስጥ እንዴት ምቹ የመኖሪያ አካባቢዎችን መፍጠር እንደሚቻል የሚያወሳ መርሃ ግብር አዘጋጅተን ወደ እናንተ ማድረሳችን ይታወሳል። በዛሬው ዝግጅታችን ደግሞ የዚህን ቀጣይና የመጨረሻ ክፍል አሰናድተን እንድታደምጡም በአክብሮት እየጋበዝናችሁ ተገኝተናል። አብራችሁን ቆዩ። ላይ ኦክሲጅን ባለመኖሩ ምክንያት ያሉትም ንጥረ ነገሮች የተዋሃዱ ባለመሆናቸው መተንፈስ አይቻልም። ለሰው ልጅ ኦክሲጅንና ምግብ ለመኖር እጅግ አስፈላጊ ነገሮች ከሆኑት ውስጥ ተጠቃሽ ናቸው። ምግብ ደግሞ የተለያየ አይነት ዑደት አለው። ለአብነት ያክል እጽዋትን ብንመለከት እጽዋት ለማደግ ካርበን፣ ፎስፈረስ፣ ናይትሮጅን ና ሌሎች ንጥረ ነገሮች ያስፈልጉታል። ከዛ ደግሞ መልሰው ኦክሲጅንን ለከባቢ አየር ይለቃሉ። የዚህ አይነት ዑደት ያለው ግሪን ሀውስ መስራት ከተቻለ ሰዎች በሌሎች ፕላኔቶችም ጨረቃ ላይ መኖር እንደሚ ችሉ ያደርጋቸዋል ተብሎም ይቀመጣል። ፕላኔቶች ወይም ደግሞ ጨረቃ ላይ መኖር የመጀመሪያ አማራጭ ምድር ላይ ለሰው ልጅ መኖር አስፈላጊ የሆኑ ውደቶችን የያዘ ግሪን ሀውስ ሰርቶ ወደ ህዋ ይዞ በመሄድ ሰዎች ህዋ ላይ እንዲኖሩ ማድረግ ነው። ምግብም ከምድር እንዲሄድ ማድረግም የግድ ይላል። በሌላ በኩል ደግሞ እዛው ህዋ ላይ ከሚገኙ ነገሮች ለሰው ልጅ አስፈላጊ የሆኑት ውደቶችን ለመስራት ምርምር ይካሄዳል። በሁለት መልኩ ዝግጅቱ ከተደረገ በኋላ በምን አይነት መንገድ ህዋ ላይ ለመኖር ጥረት እንደሚደረግ በስፔስ ሳይንስና ጂኦስፓሻል ኢንስቲትዩት በስፔስ ዋና ፕላኔታሪ ሳይንስ የአትሞስፌሪክ ሳይንስ እና ባለሙያ ዶክተር ገመቹ ፈንታ በሚከተለው መልኩ ይገልጹታል። መጀመሪያ እነዚህ ተንሳፋፊዎች ይሰራሉ ማለት ነው። ከዛ ሌሎች ፕላኔቶች አሁን ለምሳሌ ወደ ሙን ለመሄድ ሙን አካባቢ ሌላ ተንሳፋፊ የከባቢው አየር በሚችለው መጠን ወይም ደግሞ ሮኬት ሲስተም ተጠቅሞ ማለት ነው። እነዚህ ተንሳፋፊዎች ይሰራሉ። ከዛ ወደ ፕላኔቱ እንግዲህ ያስበሻል። መጀመሪያ ምድር ላይ አደለ ከምድር ወደ ቅርብ የምድር ከባቢ አየር ባለው ቦታ ላይ፣ ከዛ ከምድር ከባቢ አየር ወደ ጨረቃም ሌሎች ፕላኔቶች ከባቢ አየር ኖርማሊ፣ ወደ ቅርብ ነው። አሁን ወደ ጨረቃ ነው። ከዛ እዛ ላይ የሚንሳፈፍ ነገር አለ። እዛ ሪፊውልም ይደረጋል፣ ብዙ ነገር። ከዛ ወደ ጨረቃ ከዛ ከዛ ከባቢ አየር ላይ ካለው ስቴሽን ወደ ሌላ ፕላኔት ደግሞ ከባቢ አየር ስቴሽን፣ ከዛ ወደ ፕላኔቱ እንደዛ እየተባለ ነው እንግዲህ ሌሎች ፕላኔት ላይ ለመኖር የሚታሰበው ማለት ነው። እኔ አሁን የታችኛው ከባቢ አየር ተመራማሪ ነኝ እና የኤርዝ አትሞስፌር ምንድን ነው ብዙ የሰው ኃይል ይፈልጋል እና ከኤርዝ አትሞስፌር እንነሳ ነው። በእርግጥ አንዳንዶቹ ዘለን ወደ ማርስ አትሞስፌር ሁሉ እናጥና የሚሉ አሉ። ግን እኔ በሱ አልስማማም። ምክንያቱም መጀመሪያ ኤርዝ አትሞስፌርን በደንብ ማጥናት አለብን ማለት ነው፣ ባለን ሰው ኃይል ማለት ነው። ስለዚህ አሁን እኔ እዚህ የኤርዝ አትሞስፌር ላይ ብዙ ጥናቶችን አካሂዳለሁ፣ ፐብሊሽም አደርጋለሁ። ሙቀት በሰው ልጅ ላይ የሚያመጣው ችግር፣ በጣም ሙቀት እየጨመረ ነው እና ሙቀት የሰው ልጅ ላይ ምን አይነት ችግር ያመጣል የሚለው ነው ማለት ነው። ሂት ኢንዴክስ የሚባለው ማለት ነው። ሂት ኢንዴክስ እንግዲህ ከመደበኛ ቴምፕሬቸር ይለያል። እንዴት ይለያል መሰለሽ? ከባቢ አየር ውስጥ ያለው ሂሚዲቲ ወሳኝ ነው። ምንድነው ሰውነታችን ኖርማሊ አዳፕት ለማድረግ ይጥራል ማለት ነው። አሁን ሙቀት እየጨመረ ነው አይደለ? አሁን ግሎባል ዋርሚንግ ስንል አንዳንድ ሰው ለሳይንስ ፍጆታ ወይ ለሆነ እርዳታ ለማግኘት ይመስለዋል፣ ግን አይደለም። ሙቀት እየጨመረ ነው። በተለይ ይሄ ኢስት አፍሪካ ላይ ይሄንን ነው ማጠናው ማለት ነው። ይሄ ደግሞ ምን ኢምፕሊኬሽን አለው? ቅድም ያልኩሽ ነው። መጀመሪያ እዚህ መጠናት አለበት ማለት ነው። አሁን ለምሳሌ ከፍተኛ የሆነ ሙቀት ምን አይነት ለውጥ ያመጣል? እኛ ካታጎራይዝ እናደርገዋለን። አንደኛው ኮሽን ነው የምንለው አንድ ሰው ከ28 ዲግሪ ሴንቲግሬድ በላይ ፊል ካደረገ ፊል ማድረግ ና ባይ ዘ ወይ ኖርማል ቴምፕሬቸር ይለያያል። ቴምፕሬቸር ወይም ደግሞ ይሄ ሙቀት ሲደመር ከባቢው አየር ውስጥ ያለው እርጥበት ነው ሂት ኢንዴክስ የምንለው ፎርሙላ አለው። በርግጥ ይሄ ፎርሙላ የተሰራው ከምንድን ነው የእኛ ሰውነት አሁን ለምሳሌ ሂሚዲቲው ወይም ደግሞ አየር ውስጥ ያለው እርጥበት አርባ ሀምሳ ፐርሰንት በታች ከሆነ ከባቢው ያለው ሙቀት ሀያ አምስት ከሆነ ሀያ አምስት ነው ነው የሚቀጥለው ግን እርጥበቱ 60 ፐርሰንት 70 ፐርሰንት ከሆነ ምን ይሆናል? ሙቀቱ 25 የነበረው 28 ሊሆን ይችላል። እንግዲህ ይሄ በአሁኑ አሁን አሁን እየጨመረ ስለሆነ ከባቢ አየር ሙቀት ምን ይሆናል? 30 ሲሆን 38 ፊልድ ልናደረግ እንችላለን ማለት ነው። ምክንያቱም ይሄ ሙቀት ምን ያደረጋል? ኢቫፖሬሽን ይፈጥራል። ይሄ ኢቫፖሬሽን ደግሞ ምን ይፈጥራል? አካባቢ አየር ውስጥ ያለውን እርጥበት ይጨምራል ማለት ነው። ስለዚህ ፊልም የምናርገው ሙቀት በጣም ከፍተኛ ይሆናል ማለት ነው። ዶክተር ገመቹ ፈንታ ባደረጉት ምርምር መሰረትም የምስራቅ አፍሪካ የሙቀት ሁኔታ ከጥንቃቄ ደረጃ አልፎ አደገኛ ደረጃ ላይ እየተገባ መሆኑን ያሳያል። የጥንቃቄና አደገኛ ደረጃ ያላቸው ልዩነት በስፔስና በፕላኔተሪ ሳይንስ የአትሞስፌሪክ ሳይንስ ባለሙያው ዶክተር ገመቹ ፋንታ እንዲያብራርተዋል። ኤንጀረስ ስቴጅ የምንለው ምንድን ነው? አሁን ኮሽን ስቴጅ ወይም ደግሞ ጥንቃቄ መወሰድ የሚገባው ስቴጅ ላይ የምንለው ሰዎች ብዙ ውሃ መጠጣት አለባቸው አሁን ሙቀት ውስጥ ሲሆኑ ጥላዎች መጠቀም አለባቸው። ጥላ ስልሽ ኖርማል አርቲፊሻልም ሊሆን ይችላል፣ ዛፎች፣ ሌሎቹ ዋና ምናምን ይሄ ኮሽን ስቴጅ ይባላል። ሁለተኛው ዴንጀር ስቴጅ ወይም ደግሞ አደገኛ የሚባለው ምንድን ነው? ከሰላሳ ሁለት ከሰላሳ ሶስት በላይ ቴምፕሬቸሩ ከሆነ ስራ አቁመው ቬንትሌሽን ሲስተም ኤር ኮንዲሽኒንግ ሲስተም መጠቀም አለባቸው። መቀነስ የግድ አለባቸው ቴምፕሬቸር ሆነ አለበለዚያ የሰውነት የሙቀት መጠን ይጨምርና፣ ምንድን ነው የሚያመጣው ድካም ፋቲግ የምንለው እስከ ስትሮክ ድረስ ወይም ደግሞ ልብ እስኪቆም ድረስ ሊሆን ይችላል ማለት ነው ከዴንጀረስ በኋላ ሌሎች ስቴጆች አሉ። ኤክስትሪም ዴንጀረስ መጨረሻ ላይ ማለት ነው። ዲዛስተር ስቴጅ ወይም ደግሞ በቃ ልብ መቆሙ እርግጠኛ የምንሆንበት ማለት ነው። እነዚህ ከ38 ከ40 ከ42 በላይ ሲሆን ቴምፕሬቸሩ እንደዛ ይሆናል። ለምን እንደዚህ እንዳልኩሽ 38 ከት ፖይንቱ ማለት ነው። ይለያያል። አሁን ለምሳሌ በእድሜ ከፍ ላሉ ሰዎች ለምሳሌ 38 ላይ ልባቸው ሊቆም ይችላል። ህጻናት ላይም እንደሱ አይነት ችግር ሊደርስ ይችላል። ግን ሌሎቹ ደግሞ በወጣት እድሜ ላይ ያሉ ሰዎች አዳፕት ሊያደርጉ ይችላሉ ማለት ሬዚስት ሊያደርጉ ይችላሉ እስከተወሰነ እስከ 42 እስከ 43 ድረስ ማለት ነው። ስለዚህ እሱ አይነት ጥናት ለምን ያስፈልጋው? ዳይሬክትሊ እዚህ ምድር ላይ ያንን ካጠናን ልክ እሱን ነው ወደ ሌላ ፕላኔት ሬሲፕሮኬት የምናደርገው እዛ ቢሄዱ ምን ይገጥማቸዋል? ከዚህ ነው የሚነሳ። አሁን ጥናቶች እንግዲህ በትንሹ ይነሱና ወደ ትልቅ ይሄዳሉ ማለት ነው። በስፔስ ሳይንስና በጆስፓሻል ኢንስቲትዩት በዚህ ረገድ ምን እየሰራ እንዳለም ጠይቀን ነበረም። ዶክተር ገመቹም ለዚሁ ተከታይ ሙላሽ ሰጥተዋል። እዚህ እኛ ጋር አሁን የሚጠኑ ጥናቶች አሉ በዚህ በስፔስ ፕላኔታሪ ሳይንስ ዲፓርትመንት ስር አሁን አትሞስፌሪክ ሳይንስ ለሆንኩኝ የምድርን ከባቢ አየር አጠናአለው ማለት ነው። ሙቀትን ጨምሮ ፕሬሲፒቴሽን፣ ሌሎቹ እንዴት ነው የሚሰሩት? ምንድ ነው ሳይክሎቹስ ምንድናቸው? አሁን ለምሳሌ እውደቶቹ ማለት ነው። አሁን ሃይድሮሎጂክ ሳይክል፣ የውሃ ሳይክል እንዴት ነው ሊፈጠረቻለው የሚለው ስቴጅ ላይነን ማለት ነው፣ በኛ ሀገር። ከዛ አልፈን ደግሞ አሁን ሌሎቹ አገሮች እነናሳ ምናምን የሚሰሩት አለ ይሄንን እንግዲህ አሁን ያልኩሽን ጥናቶች የምናጠነው ከትንሹ ማለት ነው። የሙቀት መጠን በሰው ላይ የከተሞች መስፋፋት ሙቀት ይጨምራል። ያ ሙቀት ደግሞ በሰው ሄልዝ ላይ አካባቢ አየር ላይ ያለው ተጽዕኖ ነው። ይሄ የአካባቢ አየር ብክለትን ጨምሮ ማለት ነው። እሱን እንሰራለን እኛ። እኔ ብዙ ሪሰርቾች አሉኝ ፐብሊሽ የሆኑ ማለት ነው፣ ኢንተርናሽናል ጆርናል ላይ እነ ኔቸርን ጨምሮ ማለት ነው እንደውም በአምነ ያሳተምኩት ምንድን ነው በዚህ በኢስት አፍሪካ ላይ ዋና ከተሞች ምን ያክል ሪጅናል ኮንትሪቢሽን አላቸው ወይም ደግሞ አካባቢ አየሩ ላይ ምን ያክል ሙቀት ይጨምራሉ እና በዛ ጥናት በ10 ዓመት ፐርዲኬድ ነው የምንለው፣ 0.6 ዲግሪ ሴንቲግሬድ ይጨምራሉ። አሁን እንግዲህ ከግሎባል ክላይሜት ቼንጅ ጋር ስታመዛዝኛው በጣም ትንሽ የሚባል ነገር አይደለም ማለት ነው። ይሄ እንግዲህ ያው ኤርዝ ኢምፕሊኬሽን አለው። እዚህ ምን ማድረግ እንዳለብን ማለት ነው። ሌላ ደግሞ ስፔስ ኤክስፕሎሬሽን ኢምፕሊኬሽን አለ። ምድር ለሰው ልጅ ምቹ የመኖሪያ ቦታ ብትሆንም በበርካታ ምክንያቶች በቂና ዘላቂ የመኖሪያ ቦታ የመሆን እድሏ እየጠበበ ይገኛል። ለዚህ ነው ሰዎች ሕዋ ላይ ለሰው ልጅ ምቹ መኖሪያ ስፍራ ፍለጋም እየማሰኑ የሚገኙት። በስፔስና ፕላኔታሪ ሳይንስ የአትሞስፌሪክስ ሳይንስ ባለሙያው ዶክተር ገመቹ ፋንታ ህዋ ላይ ለመኖር እጅግ ከባድ ከመሆን አንጻር ሰዎች ምድር ዘላቂ መኖሪያ እንድትሆን ማድረግ አለባቸው ያሉትን ሀሳብም አካፍለውናል። እዚህ ምን ማድረግ አለብን የሚለው ምንድን ነው? ከተሞች ምን መሆን አለባቸው? የአረንጓዴ ቦታዎች መተከል አለባቸው፣ ቨንቲሌሽን ኮሪደሮች መኖር አለባቸው የሚሉትን ሰጀስት እናደርጋለን። እንግዲህ ስፔስ ኤክስፕሎሬሽን የስፔስ ጥናቶች የምድር ላይንም ኑሮ ያሻሽላሉ። ብዙ ጥናቶች አሁን ከኢንተርኔት ጀምሮ የተፈጠሩት ከዚህ ነው። ስፔስ ኤክስፕሎሬሽን ጥናት ከፈንዳሜንታል ፎርስስ ኦፍ ኔቸር ምንድን ነው፣ ይህንን ምድር ይዞ ያለው ፎርሶች ዘ ፎር ፈንዳሜንታል ፎርስስ የሚባሉ እነዚህን ለማጥናት ሲሉ ምንድን ነው የሚፈጠሩ ቴክኖሎጂዎች አሉ። የካሜራ ቴክኖሎጂዎች አይተሽ ከሆነ ስፔስን ለማየት እነዚህ ምን ይሆናሉ? ምድር ሲመጡ የሰውን ህይወት ደግሞ ያሻሽላሉ። ከካርበን ዳይኦክሳይድ የማርስ አትሞስፌር ካርበን ዳይኦክሳይድ እና ናይትሮጂን ስላለው ከዛ ኦክሲጂን መፍጠር ይቻላል። እሱን ቴክኖሎጂ አምጥተሽ ደግሞ ምድር ላይ ለሜዲካል አፕሊኬሽን፣ ለሌሎቹ ከአትሞስፌር ውስጥ ሃይድሮጂን ና ኦክሲጂን ካፕቸር አድርጎ ውሃ መፍጠር ይቻላል ማለት ይሄ ቴክኖሎጂ ይሰራበታል። አሁን ይሄ አለ የተሰራው ለምንድን ነው ለስፔስ ኤክስፕሎሬሽን ነው ግን ምንድን ነው አሁን አይተሽ ከሆነ በረሃ አካባቢ ያሉ ሀገሮች ከከባቢ አየራቸው ውስጥ ሃይድሮጂን ና ኦክሲጂን ኮምባይን አድርገው ውሃ መፍጠር ጀምረዋል አሁን እስራኤል እንደዚህ አይነት ቴክኖሎጂ ጀምረዋል ማለት ነው ከዛ አንጻር እንግዲህ ያው እኛ እኛ ጋር ብዙ ጥናቶች አሉ በእኛም በአስትሮኖሚ ዲፓርትመንትም በሪሞት ሴንሲንግ ዲፓርትመንት እንሌሎች ኤሮስፔስ ኢንጂነሪንግ ይጠናሉ ማለት ነው። ሌላው ኮላቦሬሽን አለ ከተለያዩ ሀገሮች ጋር ከራሻ ጋር አለ። የኛ ተቋም ዳይሬክት እንትን አለው ሊንክ አለው ከናሳ ጋር አለው እና ከሌሎችም ስፔስ ኤጀንሲዎች ጋር ማለት ነው። ኮላቦሬሽን አለ ማለት ነው። ያው የእኛ ኮንትሪቢሽን ካለው ሰው ሀይል አንጻር አነስተኛ ቢሆንም ግን ጅማሬዎች አሉ ማለት ነው። ዶክተር ገመቹ ፈንታ ያይዘውን በተጨማሪ መደረግ አለበት ያሉትንም ሐሳብ በሚከተለው መልኩ አብራርተው አክለዋል። ዋናው ነገር እንግዲህ ምንድን ነው የሚባለው የያዙትን ይዘው ነው ሌላ ፍለጋ እንዳይሆን ከፍተኛውን ጥንቃቄ ሰው ማድረግ ያለበት ምድር ላይ ነው። እቺ ምድር እስካሁን ካሉት ፕላኔቶች በተለየ ሁኔታ ነው ያለችው ማለት ነው። በድንገት የተፈጠረችም ሊሆን ይችላል ወይም ደግሞ በዲዛይንም ሊሆን ይችላል እሱን አናቀውም። ግን ምንድነው አንድ ነገር የምናውቀው ምድር ላይ ያለን ነገር በጣም ወሳኝ ነው እና ይሄንን ነገር እቺ ምድር እንግዲህ በጥንቃቄ መያዝ አለብን ማለት ነው። እንዴት ነው በጥንቃቄ ምድር የምንይዘው? መሬት ሙቀት እየጨመረ ስለሆነ ክላይሜት ቼንጅ አለ ማለት ነው። ይህንን ክላይሜት ቼንጅ ካውንተር ማድረግ መቻል አለብን። ስለዚህ አሁን ሀገራቶች ፈርመዋል። የፓሪስ አግሪመንት አንዱ ነው። ሌሎች አግሪመንቶችም ይኖራሉ። በእርግጥ ደቨሎፒንግ ካንትሪስ ወይም እያደጉ ያሉ ሀገሮች የኢሚሽን ሬታቸው በጣም ሎ ነው። ስለዚህ በሀገር ደረጃ እኛ ኢሚሽናችን ይሄን ያክል የከፋ ነው ማለት አንችልም። ግን ምንድን ነው ለመሬት ጥንቃቄ ማድረግ እንችላለን አሁን ለምሳሌ ያሉትን የፎረስት ኤሪያዎች ፕሮቴክት ማድረግ ተጨማሪ ደግሞ ዛፎች መትከል ግን ዛፍ ምን አይነት ዛፍ የሚለው ነገሮች በደንብ በሙያተኛ ተጠንተው ማለት ነው እነዚህን ካደረግን ምን ያደረግን ማለት ነው በሌላ ኮንትሪቢት አርገናል ካርበን ከአትሞስፌር ውስጥ ፕላንት ገብተው ወደ ምድር እንዲገባ ማለት ነው ካርበን ሲኩስትሬሽን ማለት ነው አንዱ ይሄ ነው ሌላኛው ዋና አኗኗራችን ላይ ለውጥ ማድረግ እንችላለን። ቼ ኢነርጂ ፍጆታችንን ወደ ታዳሽ ኃይሎች መቀየር እንችላለን ማለት ነው። ይሄ ለምን ይጠቅማል? አንደኛ ለራሳችንም ይጠቅማል። ምክንያቱም ኢነርጂ ዲፔንደንሲን ይቀንሳል። ኢነርጂ ዲፔንደንሲ ማለት ሌሎች ከሌሎች ሀገሮች በሚመጣው ኢነርጂ ከመኖር ይልቅ ምክንያቱም ጂኦፖለቲካል ኢንስታቢሊቲ እዛ ያለው ኢንስታቢሊቲ እዚህ ችግር ያመጣል። ግን ወደ ታዳሽ ኃይሎች መቀየር ይቻላል ነው። ሃይድሮ ፓወር አለ፣ ዊንድ ፓወር አለ፣ ሶላር ቴክኖሎጂዎች አሉ። እነዚህን ተጠቅመው ኢነርጂ ወይም ደግሞ ኃይል በቂ ኃይል ማምረት ይቻላል ማለት ነው። ወደ እነዚህ መቀየር ይቻላል ማለት ነው። እንግዲህ ይሄን ይሄንን ካደረግን በእኛ ሀገር ደረጃ አይ ቲንክ ከፍተኛ አስተዋጽኦ ነው ብዬ ነው ማስበው። ሌላው ምንድን ነው? ለሪሰርች ለምርምር ትኩረት መስጠት። አሁን ለምሳሌ ሙቀት ይመጣል። እንግዲህ አሁን እኛ ሀገር ይሄን ብትሰራም ሌሎች ይሰራሉ ማለት አይደለም። ይሄ ምድር የሁላችንም ነች። ግን የተወሰነው ብቻ ነው ትኩረት አድርጎ ለውጥ ላይ ሊሰራ የሚችለው ብዬ ነው የማስበው። አንዳንዱ ካለመረዳት የተነሳ ሊሆን ይችላል። ምንድ ነው የእኛ ተጽዕኖ አነስተኛ ነው ብሎ ከማሰብ የሰው ተጽዕኖ ማለት ነው። ሌሎች ፋክተሮችን መውሰድ አሁን ለምሳሌ ሶላር ቫሪያቢሊቲ ይላሉ። የአየር ጸባይ ለውጥ ሌሎች ሌሎችም አሉ ማለት ነው። እና ከዛ አንጻር ላይሰሩ ይችላሉ። ስለዚህ የምድር ሙቀት ይቀንሳል ብዬ አላስብም፣ በቅርብ ማለት ነው። ስለዚህ መውሰድ ያለብን እርምጃዎች አሉ። እነዚህ እርምጃዎች ምንድናቸው? ለምርምር ትኩረት ሰጥተው ከምርምር የሚወጡትን የምርምር አውትፑቶች መጠቀም። አሁን ለምሳሌ ከተማ እንዴት ነው ዲዛይን የምናደርገው? ሙቀት አንጻር ምንድን ነው የምንለው እኛ ኢነ ዋርሚንግ ክላይሜት ሃው ከን ዊ ዲዛይን አርባን ኤሪያስ እንዴት ነው አሁን እየሞቀ ነው የሚሄደው እንግዲህ ሙቀት ስልሽ አሁን ዋን ፖይንት ቱ ዲግሪ ሴንቲግሬድ መሰለኝ አፍተር ኢንዱስትሪያል ፔሪድ የፓሪስ አግሪመንት ከ ዋን ፖይንት ፋይቭ እስከ ቱ ዲግሪ ቱ ዲግሪ ሴንቲግሬድ ድረስ ሊሚት ማድረግ ነው ከዛ በላይ እንዳያድግ እስከ ቱኒ ሰርቲ ከዛ በላይ ከሄደስ እንግዲህ በጣም ብዙ ችግሮች ሊመጡ ይችላሉ ለምሳሌ ፍለዲንግ ድሮውት ቀድሞ እነዚህን በማጥናት ተዘጋጅቶ አትሊስት እዚህ ሀገር የሚጠቅም ነገር መስራት ይቻላል ማለት ነው። ከተለያየ አንጻር አሁን ለምሳሌ አንዳንድ ሰው ድርቅ ሊመጣ የሚችለው ዝናብ ሳይዘንብ ሲቀር ብቻ ነው ይላል። ግን ጥናቶች የሚያመለክቱት የመሬት እርጥበት ራሱ ከወሰደው ሳሮች ይደርቃሉ። የመሬት እርጥበት ደግሞ የሚሄደው ሙቀት ሲጨምር ነው። ስለዚህ ይህንን ካውንተር ማድረግ ይቻላል ወይ፣ ሙቀቱን መቀነስ ይቻላል ወይ? እነዚህ ቬንቲሌሽን ኮሪደሮች በማበጀት ሊሆን ይችላል፣ ከተማ ውስጥ ከሆነ ለህልስ ገጠር አካባቢ ከሆነ ደግሞ እነዚህ አዳፕት የሚያደርጉ ዛፎችን መትከል ሊሆን ይችላል። የቱ ነው ሲግኒፊካንት የሆነ ቼንጅ ሊያመጣ ችለው፣ ወይም ደግሞ ከፍተኛ ለውጥ ሊያመጣ የሚችለው ሙቀትን መቆጣጠር ወይስ ሌሎች አክሽኖች ማለት ነው። እና እነኚህን ደግሞ ማግኘት የምንችለው ሙቀት መቆጣጠር፣ ዝናብ ማዝነብ፣ ያው የተወሰኑ ዝናብ ላይ ኢንተርቬንሽን ነገሮች ሊኖሩ ይችላሉ። የቱ ነው ፕራዮሪቲ መሰጠት ያለበት ከነዚህ ውስጥ? ብዙ ቴክኖሎጂዎች ሊኖሩ ይችላሉ። ምንድን ነው ሪሰርች ወይም ምርምር ላይ ፎከስ ማድረግ እና በኢነወርሚንግ ክላይሜት ሙቀቱ ቢመጣም ለውጡ ቢመጣም እነዚህም ፍለዲንግ አዳፕት ማድረግ ባለው ማለት ነው ቢመጣ ራሱ ምንድን ነው ማድረገው? ሙቀቱ ቢመጣ ምንድን ነው የማደርገው? ድርቁ ቢመጣ ምንድን ነው የማደርገው? ሳይመጣ በፊት ከተዘጋጀሽ መቀነስ ይቻላል ማለት ነው፣ ኢምፓክቱ ወይም ደግሞ የሚያስከትለውን ችግር ማለት ነው። ስለዚህ በዚህ በዚህ መዘጋጀት ይቻላል ብዬ ነው የማስበው። ወዲ ሀገር ልጆች የዕለቱ ከምድር እስከ ውሃ መሰናዷችን ያደመጣችሁትን ይመስል ነበር። በቀጣይ ሳምንት በሌላ መሰናዶ ዳግም ወደ እናንተ እንመጣለን። ፕሮግራሙ በማዘጋጀት በኩል ፍጹም ዓለም በማቅረቡ ከእናንተ ጋር ቆይታ ያደረግኩት ደግሞ ናትናኤል ሀብታሙ ነበርኩኝ። ጋር ኤፍ ኤም አዲስ 97.1 ስርጭቶች ሰዓታቸውን ጠብቀው ወደ እናንተ መድረሳቸውን ይቀጥላሉ። እኛ ግን እዚህ ጋር ቋጨን። እስከ ሳምንት፣ መልካም ሳምንት፣ ቸር ሰንብቱ። ከምድር እስከ ህዋ በኢትዮጵያ ስፔስ ሳይንስ እና ጂኦስፓሻል ኢንስቲትዩት በኢትዮጵያ ብሮድካስቲንግ ኮርፖሬሽን ትብብር በኤፍኤም አዲስ 97.1 የሚቀርብ ፕሮግራም ነው። ከምድር እስከ ህዋ።